ፈንታሌ ውስጥ ስለተፈጸሙት ግድያዎች ኢሰመኮ ሪፖርት አወጣ። በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ ባለፈው ህዳር በከረዩ የሚችሌ ገዳ አባላት ላይ በተፈጸመው ጥቃትና ግድያ ውስጥ የጸጥታ ኃይሎች እጅ አለበት የሚያስብል በቂ መሰረት አለ ሲል የኢትዮጵያ ሰብዓዊ መብቶች ኮሚሽን ዛሬ ባወጣው ሪፖርት አስታውቋል። ጸሐይ ዳምጠው ዝርዝር አላት። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ በከረዩ የሚችሌ ገዳ አባላት አርዳጅላ ላይ ህዳር 22 2014 ዓ ምት በተፈጸመ ጥቃት የህይወትና የአካል ጉዳት ስለመድረሱ ጥቆማ እንደደረሰው አትተው ከታይሳስ ሰባት እስከ ታይሳስ 12 2014 ዓ ምት ቦታው ላይ መገኘቱን ተገጆችን፣ የአይንማኞችን፣ ማኞችን፣ የሟች ቤተሰቦችንና የሚመለከታቸው የመንግስት አካላት አነጋግሮ ምርመራ ማካሄዱን ገልጸዋል። ህዳር 21 2014 ዓ.ም ፈንታሌ ወረዳ ውስጥ ወደ ተለያዩ ቀበሌዎች ለስራ ወጥተው ከቀኑ ስምንት ሰዓት አካባቢ ወደ መተሃራ ከተማ በመመለስ ላይ በነበሩ የጸጥታ አባላት ላይ ሀሮ ቀርሳ ቀበሌ እፍቱ በሚባል ቦታ ላይ ማንነታቸው ባልታወቀ ታጣቂዎች በተፈጸመ ጥቃት 11 የፖሊስ አባላት መገደላቸውን፣ ቢያንስ ሌሎች 17 የፖሊስ አባላት መቁሰላቸው መታወቁን የኮሚሽኑ መግለጫ አመልክተዋል። ይህንን ተከትሎ በማግስቱ ህዳር 22 2014 ዓ ም በግምት ከቀኑ 6 ሰዓት ጥቃቱን ያደረሱ ተጠርጣሪዎችን ለመፈለግ በፈንታሌ ወረዳ ጡጥቲ ቀበሌ ልዩ ስሙ ደድቲ ካራብ ከሚባል የከረዩ ምችሌ የአባ ገዳዎችና የጅላ አባላት የመኖሪያ ስፍራ እየደረሱ የመንግስት የጸጥታ ኃይሎች 39 የጅላ አባላትን በቁጥጥር ስር ማዋላቸውን የዓይን ማኞች ማስረዳታቸውን መግለጫው ገልጸዋል። ኮሚሽኑ ዛሬ ጥር 25 2014 ዓ.ም ያወጣው ይህ ሪፖርት በጸጥታ አባላቱ ቁጥጥር ስር ከዋሉ የከረዩ ምችሌ ገዳ አባላት መካከል 16 ወደ ጨቢ አኖሌ ጫካ መወሰዳቸውንና 14ቱ በጥይት ተመቶ ስለተገደሉበት ሁኔታ ይናገራል። የከረዩ አባገዳ ገዳ ከድር ሐዋስን ጨምሮ አስራ አራቱ የከረዩ የምችሌ ገዳ የጅላ አባላት መሬት ላይ እንዲተኙ ተደርገው በጥይት ተመተው መገደላቸውንና ሁለት ሰዎች ደግሞ ወደ ጫካ ሮጠው ማምለጣቸውን ምስክሮች ለኮሚሽኑ እንዳስረዱ ጠቁመዋል። አስክሬናቸውን ለማንሳት ግድያው ወደ ተፈጸመበት ቦታ የሄዱ ሰዎች በቦታው በነበሩ ፖሊሶች እንዳያነሱ በመከልከላቸው አስክሬኖቹ ለበርካታ ሰዓታት ሳይነሱ መቆየታቸውንና የፈነዳዱና በከፊል በአራዊት የተበሉ ጭምር እንደነበሩ አስከሬኖቹን ያነሱና የቀበሩ ሰዎች መግለጻቸውን እንዲሁም አስከሬኖቹ ከጀርባ በኩል ወገባቸውና ጭንቅላታቸው ላይ በጥይት ተመተው መገደላቸውን የሚያሳዩ ምልክቶች የነበሩባቸው መሆኑን እንዳስረዱ ያብራራል። በዕለቱ በመንግስት የጸጥታ ኃይሎች ተይዘው ከተወሰዱ 39 የጅላ አባላት መካከል 23ቱ ወዴት እንደተወሰዱ ሳይታወቅ ቆይተው ከሁለት ሳምንታት በኋላ ጅሎ ቦርዬ የተባሉ የጅላ አባል አስክሬን ሞጆ ከሚገኘው የኦሮሚያ ልዩ ኃይል ሰፈር ለቤተሰብ መሰጠቱን፣ ጭንቅላቱ ላይ የመፈንከት በተለያዩ የሰውነቱ ክፍሎች ላይ ቁስልና የድብደባ ምልክቶች እንደነበሩ አስክሬኑን የተቀበሉ የቤተሰብ አባላት ለኮሚሽኑ መግለጻቸውን የኢሰማኮ ሪፖርት አመልክተዋል። እስር ላይ የነበሩ የጅላ አባላት ከሳምንታት በኋላ መለቀቃቸውንም አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በምርመራው ወቅት በሰበሰባቸውና ና ባገናዘባቸው ማስረጃዎች አስራ አራት የከረዩ የምችል የገዳ አባላት ህዳር ሀያ ሁለት ሁለት ሺ አስራ አራት አመተ ምህረት በመንግስት የጸጥታ አካላት በቁጥጥር ስር ከዋሉ በኋላ በግዳጅ ወደ ጫካ ቦታ እንደተወሰዱ በመግለጽ የጸጥታና የአካባቢ አስተዳደር ሰዎች ባሉበት ጭካኔ በተሞላበት ሁኔታ በጥይት የተገደሉ መሆኑንና ይህም ከሕግ አግባብ ውጪ የተፈጸመ ግድያ ስለመሆኑ በምክንያታዊነት ሁኔታ አሳማኝ ሆኖ እንዳገኘው አስታውቋል። በኃይል ከተወሰዱት ሀያ ሶስት የጅላ አባላት አካል አንድ ሰው ሞጆ ከተማ ውስጥ በሚገኘው የኦሮሚያ ልዩ ኃይል ሰፈር ውስጥ በቁጥጥር ስር እያለ መሞቱንና ቤተሰቦቹ ያለምንም ምርመራ አስክሬኑን እንዲወስዱ መደረጋቸውን አስክሬኑ እንዲቀበር መደረጉ ከዚህ ጉዳይ ጋር የተያያዘ ተጨማሪ ከህግ ውጭ የተፈጸመ ግድያ መኖሩን በምክንያታዊነት ሁኔታ አሳማኝ ሆኖ ማግኘቱን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። በከረዩ የምችሌ ገዳ አባላት ላይ ይህን ግድያ የፈጸሙና ያስፈጸሙ የፖሊስ አባላቱን የገደሉና የአካል ጉዳት ያደረሱ ሰዎችን የሕግ ተጠያቂነት ለማረጋገጥ ተገቢው የወንጀል ምርመራ በአፋጣኝ ሊደረግ እንደሚገባ ኮሚሽኑ ያቀረበው ምክር ሐሳብ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ አስታውሷል ብለዋል። ኮሚሽነሩ ስለ ጠቅላላ የነገሩን ሁኔታ እውነቱን በመግለጽ ፍትህ በማረጋገጥና የተጎዱ ሰዎችን በመካስ ላይ የተመሰረተ አስፈላጊ ተግባራትን በማከናወን የማህበረሰቡን ሰላምና ደህንነት እንድመለስ ማድረግ እንደሚጠበቅ ማሳሰባቸውንም መግለጫው አመልክቷል። ይህ ሁኔታ በተፈጠረ ሰሞን የአሜሪካ ድምጽ ባቀረበው ሪፖርት ላይ እማኝነን ያሉት ሰዎች ግድያው የተፈጸመበትን ሁኔታ ማስረዳታቸውን ና የምስራቅ ሸዋ ዞን አስተዳደር ኮሚኒኬሽን ቢሮ ኃላፊ ወይዘሮ አዳነች አንበሱ አባገዳ ከድር ሀዋስን የገደሉት የመንግስት የጸጥታ አባላት ናቸው መባሉን ማስተባበላቸው ተዘግበዋል። ለግድያዎቹ ተጠያቂ ኦኔክሸኔ ስሉ የጠራዋቸው ታጣቂዎች መሆናቸውንም አመልክተው ነበር። እራሳችን የኦሮሞ ነጻነት ሰራዊት ከሚሉት ታጣቂዎች ያኔም ሆኔ ከዚያ በኋላ ምላሽ ያልተሰማ ሲሆን የዛሬው የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ከወጣ በኋላ የኮሚሽኑንና የኦሮሚያ ባለስልጣናት ለተጨማሪ ማብራሪያ ለማግኘት ያደረግናቸው ጥረቶች አልተሳኩም። ለአሜሪካ ድምፅ ሀይ ዳምጠው ከአዲስ አበባ